የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችን እያወዛገበ ያለው አስራ አራተኛ ድርጅታዊ ጠቅላላ ጉባኤ ነገ ማክሰኞ በመቀለ የሰማዕታት ሐውልት አዳራሽ እንደሚጀመር የፓርቲው ጽህፈት ቤትና የጉባኤው አዘጋጅ ኮሚቴ አስታውቋል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፓርቲው የአመራር ውድቀት እንዲታረምና ፓርቲው እንዲድን ጉባኤው አስፈላጊ ነው ሲሉ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ፌዴራል መንግስቱ በፕሪቶሪያ ሰላም ስምምነት ከሚጠበቅበት አልፎ የህግ ማሻሻያ በማድረግ ህወሓት በምርጫ ቦር ተመዝግቦ ህጋዊ ሰውነትና እውቅና እንዳያገኝ የሚችለውን ሁሉ ማድረጉን ጠቅሶ ህወሓትም ህገ መንግስቱና ህገ መንግስታዊ ተቋማትን ማክበር ይገባዋል ብሏል። በአንጻሩ የህወሀት ምክትል ሊቀመንበር አቶ ጌጣቸው ረዳን ጨምሮ አስራ አራት የህወሀት የማዕከላዊ ኮሚቴ አባላት በድርጅታዊ ጠቅላላ ጉባኤው እንደማይሳተፉ ይፋ አድርገዋል። ራሱን ከጉባኤው ያገለለው የፓርቲ ቁጥጥር ኮሚሽን በበኩሉ ጉባኤውን በእልህና በማናለበኝነት ለአንድ ቡድን ፍላጎት ለማካሄድ የሚደረገው ዝግጅት ጤናማ ሂደት የሌለውና የሚያስከትለው አደጋም የከፋ ነው ሲል በውጤቱ ተጠያቂ አለመሆኑን ገልጿል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተና ጄኔራል ታደሰ ወረደ ፖለቲካዊ ልዩነት ፖለቲካዊ መንገድ ብቻ ይፈታል ይፈታል ካሉ በኋላ በክልሉ በተለይም በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቋል። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ማምሻውን ባወጣው መግለጫ ህወሓት ከቦርዱ እውቅና ውጭ ጠቅላላ ጉባኤ ማካሄድ እንደማይችል ገልጿል። ሙርጌታ ጽባህ በዚህ ጉዳይ ላይ ተከታዩ ዘገባ አለው። የህዝባዊ ወያነ ሐርነት ትግራይ ህወሓት ምክትል ሊቀመንበርን ጨምሮ 14 የማዕከላዊ ኮሚቴ አባላት እንደማይሳተፉ የገለጹበት 14 14ተኛው የፓርቲው ድርጅታዊ ጠቅላላ ጉባኤ ነገ ማክሰኞ ነሐሴ 7 ቀን 2016 ዓ.ም ምረት በመቅለ የሰማዕታት ሐውልት አዳራሽ እንደሚጀመር የፓርቲው ጽህፈት ቤትና የጉባኤው አዘጋጅ ኮሚቴ ገልጿል። ድርጅታዊ ጠቅላላ ጉባኤው ጉባኤ ድህነት ተብሎ መሰየሙን ፓርቲው በፌስቡክ የማህበራዊ ትስስር ገጹ ላይ አስታውቋል። የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ትናንት ሆድ ነሐሴ አምስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ለብዙሀን መገናኛ በሰጡት መግለጫ ትልቅ ብልሽት ውስጥ ያለው የህወሓት አመራር በማስተካከል ፓርቲውን ለማዳንና ህዝቡን እንዲከስ ለማድረግ ጉባኤው አስፈላጊ ነው ብለዋል። ዛዕብ ሕመቁ ኣመራርሓ እዩ ብሓደ ኮፍር ዘይኽእል ኣመራርሓ የፓርቲው ትልቁ ብልሽት ያለው በአመራሩ ውስጥ ነው። አንድ ላይ መሰማራት የማይችል ፓርቲ እየሆነ ነው። ስለዚህ ወደ ጉባኤ ከሚያስገቡን መነሻዎች አንዱ አመራሩን የማስተካከል አስፈላጊነት ነው። ለዚሁ ብቻ ተብሎ ጉባኤ ያስፈልጋል። ነገር ግን ይህ ብቻ አይደለም። ከአሁን በፊት የተካሄደውን ጉባኤ ተከትሎ የተፈጸሙ ስራዎች አሉ። እነርሱም ተገምግመዋል። የመመከት ሂደትን ጨምሮ በስራ አስፈጻሚና በማዕከላዊ ኮሚቴ ፖለቲካዊ ግምገማ አካሂደን ጨርሰናል። ይኸው ግምገማ ውሳኔ የሚያገኘው ደግሞ በጠቅላላ ጉባኤው ነው። ዶክተር ደብረጽዮን በመግለጫቸው የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሀት የሰጠው በልዩ ሁኔታ የመመዝገብ ውሳኔም ከፓርቲው ጥያቄ ውጭ ነው ብለዋል። ይህ ውሳኔ የሐምሳ ዓመት ዕድሜ ያለውን ህወሀትን ነሐሴ ሦስት ቀን እንደተመሰረተ የሚያስመስለውና ከዚያ በፊት የተፈረመውን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነትም የለም እንደማለት የሚያስቆጥር ነው ሲሉ ገልጸዋል። የህወሀት ህጋዊ ሰውነት እንዲ መለስ ጥያቄያቸው በፖለቲካዊ መንገድ እንደሚቀጥሉ ሊቀመንበሩ ገልጸው በዚህ ሂደትም ፓርቲው ውስጡን ለማጽዳት ጉባኤው እንደሚያካሄድ አስረድተዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ዛሬ ሰኞ ባወጣው መግለጫ የህወሀትን የህግ ሰውነትና የምዝገባ ጉዳይ በተመለከተ መንግስት በፕሪቶሪያው የሰላም ስምምነት ውስጥ የወሰደው የተለየ ኃላፊነት ወይም ግዴታ አልነበረም በማለት የፌዴራል መንግስት ከግማሽ ርቀት በላይ ተጉዞ በፕሪቶሪያው ስምምነት መሰረት ከሚጠበቅበትና ባለበት ግዴታ አልፎ ከምርጫ ቦርድና ከህወሓት ጋር በጉዳዩ ላይ ተከታታይ ውይይቶችን ማድረጉን አስታውሷል። ህወሓትም የሀገሪቱን ህገ መንግስትና ህገ መንግስታዊ ተቋማት ስልጣንን የማክበር ግዴታ ገብቷል ያለው መግለጫው ፓርቲው የሀገሪቱን የፖለቲካ ፓርቲዎች የምዝገባ ህግና የምርጫ ቦርድን ስልጣን በማክበር የመስራት ግዴታ እንዳለበት አሳስቧል። ህወሓት በኃይልና በአመፃ እንቅስቃሴ በመሳተፍ የፓርቲው ምዝገባ ተሰርዞ ህጋዊ ሰውነቱን ያጣው በምርጫ የሚያወርድ ውሳኔ እንደነበር ያስታወሰው መግለጫው ሰላምን የማጽናትና አስፈላጊነት ባገናዘበ መልኩ ለጉዳዩ እልባት ለመስጠት ህወሓትም ሆነ ሌሎች የትጥቅ እንቅስቃሴ ላይ ያሉ ቡድኖች ወደ ህጋዊ መስመር ሊመጡ የሚችሉበት የህግ ማሻሻያ መደረጉን ገልጿል። በተሻሻለው አዋጅ ድንጋጌ መሰረት የሰላም ስምምነት መፈጸሙን አስመልክቶ የፍትህ ሚኒስቴር ለምርጫ ቦርድ ደብዳቤ በመጻፍ ፓርቲው ህጋዊ ሰውነትና እውቅና እንዲኖረው የትብብር ጥያቄ አቅርበዋል ያለው መግለጫ ህወሓትም የሚጠበቅበትን የፓርቲ ሰነዶች ለብሔራዊ ምርጫ ቦርድ አቅርቦ በተሻሻለው አዋጅ መሰረት ተመዝግቦ ህጋዊ ሰውነቱ ማግኘቱን አስረድቷል። ስለሆነም የምዝገባና የህጋዊ ሰውነት ጉዳይ በዚሁ መቋጨት እንደሚያስፈልግ በመግለጫው ላይ ያመለከተው የመንግስት ኮሚኒኬሽን አገልግሎት አላስፈላጊና ህዝብም የማይጠቅም ትርጉም አልባ ንትርክ አስወግደን የሁሉም አካላት ርብርብ ሰላምን በማጽናት በመልሶ ግንባታና በልማት አጀንዳ ላይ ሊሆን ይገባል ብሏል። በአንጻሩ የጉባኤው ቅድመ ዝግጅት ሂደት ማዕከላዊ ኮሚ ኮሚቴው ያልተግባባበት የፓርቲው ቁጥጥር ኮሚሽን ያልተቀበለው ያልተቀበለውና ከህወሓት አሰራር ውጭ የተዘጋጀ ነው ያሉት የፓርቲው ምክትል ሊቀመንበርና የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጨምሮ 14 የህወሓት ማዕከላዊ ኮሚቴ አባላት ህወሓትን በሚያፈርስ ጉባኤ ላይ አንሳተፍም ሲሉ ባወጡት መግለጫ አቋማቸውን አስታውቀዋል። እና አቶ ጌታቸው በዚሁ የጽሑፍ መግለጫቸው ከአሰራር ውጭ ሲሉ የኮንኑት የጉባኤው ዝግጅት የሚያካሄደውን ማዕከሉ በፓርቲው ጽህፈት ቤት ያደርጋል የተደረገ ቡድን ነው ሲሉ ከሰዋል የጉባኤውን ተሳታፊዎች ውክልና በተመለከተ በትግራይ ክልል በደቡብና በደቡብ ምስራቅ ዞኖች ባሉ ተወካዮች ተቀባይነት ያላገኘ እንዲሁም የምዕራብ ትግራይን ከፊል ምስራቃዊ ዞን የጸለምቲን አካባቢ ያላሳተፈና ተሳታፊዎችን ወክለዋል በተባሉ አካባቢዎችም ተረጋግተው ምርጫ ያልተካሄደበት ነው ብለዋል። አያይዞም ከኢትዮጵያ ምርጫ ቦርድ መግባባት ያልተደረሰበት ለተወሰነ ቡድን ጥቅም ሲባል እየተካሄደ ያለ በማለት ያጣጣሉት እነ አቶ ጌታቸው የትግራይ ሕዝብንና ፓርቲያችን ህወሓት ወደ ተወሳሰበ ችግር በሚያስገባ ጉባኤ ላይ አንሳተፍም ብለዋል። ጉባኤውን ተከትሎ ለሚመጣ ችግር ተጠያቂው ቡድኑ ነው ያሉት ተቃዋሚ የማዕከላዊ ኮሚቴ አባላቱ ይህንንም እንታገለዋለን ብለዋል። በተመሳሳይ ራሱን ከድርጅታዊ ጠቅላላ ጉባኤው ማግለሉን ያስታወቀው የህወሓት ቁጥጥር ኮሚሽንም ዛሬ ሰኞ ባወጣው መግለጫ ጉባኤው በእልክና በማን አለብኝነት ለአንድ ቡድን ፍላጎት ለማካሄድ ዝግጅት እየተደረገ በት ያለ ነው ሲል ወንጅሏል። ኮሚሽኑ ያቀረባቸውን የመተማመኛ ሐሳቦች ወደ ጎን በመተው የሚካሄድ የጉባኤ ዝግጅት እንደሆነ የገለጸው ኮሚሽኑ ፓርቲው የሚበትን የትግራይ ህዝብን አንድነትም የሚያፈርስ ነው በማለት ተቃውሟል። ትናንት እሁድ ለክልሉ ብዙሃን መገናኛ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጄኔራል ታደሰ ወረደ በበኩላቸው በፓርቲው ውስጥ የተፈጠረው ፖለቲካዊ ልዩነት በፖለቲካዊ መንገድ ብቻ ይፈታል ካሉ በኋላ በክልሉ በተለይ በመቀለ ከተማ የድጋፍም የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀዋል። የህወሓት ጠቅላላ ድርጅታዊ ጉባኤና ሌሎች በክልሉ የሚከናወኑ ዓመታዊ በዓላት በሰላም እንዲጠናቀቁ የክልሉ የጸጥታ ኃይል ዝግጅት ማድረጉ ተናግረዋል። መገዲ ከዚሁ የህወሓት ጉባኤ ጋር ተያይዞ በድጋፍም ሆነ በተቃውሞ የሚካሄድ ሰልፍ አይፈቀድም በተለይ በአደባባይ የሚከበረው የአሸንዳ በዓል በመኖሩ በመቀለና አካባቢዋ የሆነ መፈክር በመያዝ የፖለቲካዊ ድጋፍም ሆነ የተቃውሞ ሰልፍ ማካሄድ ለተወሰነ ጊዜ አንፈቅድም። ምክትል ፕሬዝደንቱ በመግለጫቸው በህወሓት ፖለቲካዊ አመራር ውስጥ ባለው ልዩነት የክልሉ የጸጥታ ኃይል ለየትኛውም አካል ውግንና አያሳይም ሲሉ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ለፓርቲው በጻፈውና በፌስቡክ ገጹ ላይ ባሰፈረው ደብዳቤ ህወሓት ከቦርዱ እውቅና ውጪ ጠቅላላ ጉባኤ ማካሄድ እንደማይችል ገልጿል። ህወሓት ከቦርዱ እውቅና ውጪ ጠቅላላ ጉባኤ ለማካሄድ ዝግጅት እያደረገ እንደሚገኝ ከብዙኃን መገናኛ መስማቱ በመግለጫው የጠቀሰው ቦርዱ አካሄዱ ትክክል እንዳልሆነ በመግለጽ አሳስቧል። ቦርዱ አንድ ጠቅላላ ጉባኤ ለማድረግ አስፈላጊውን የቅድመ ዝግጅት ስራዎችን እንዲያውቅ ባልተደረገበት፣ ባልተከታተለው እና ባላረጋገጠበት እንዲሁም የቦርዱ ታዛቢዎች ያልተገኙበት ተጠራ የተባለ ጉባኤ መካሄድ እንደማይችል በደብዳቤው ላይ አስፍሯል። ተጠራ የተባለው ጉባኤ ከተካሄደም በጉባኤው ላይ ለሚወሰኑ ውሳኔዎች የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና እንደማይሰጥም አስታውቋል።